ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው ጋቢና ቪኦኤ የአዲሱ ትውልድ ድምፅ ሰላም ጤና ይስጥልኝ፣ እንደምናመሻችሁ። ከአሜሪካ ድምፅ ጋቢና ቪ የነሐሴ 17 2012 ዓ.ም የምሽት መርሃ ግብር ጀመረ። ከእሁድ ምሽት አነቃቂ እንግዳ ጋር ኤደን ገረመው እያስተናገድኳችሁ ቆያለው። አብራችሁን ሁኑ። ጀግና ለወንድ ከሆነ ጀግኒት ደግሞ ለሴት ይሆናል፣ ትላለች የዛሬ እንግዳዬ። በአማርኛ መዝገበ ቃላት ውስጥ ጀግኒት የሚል ቃል አልተመዘገበም። ባለፉት ሁለት ዓመታት ግን የላቁ ሴቶች ሁሉ ጀግኒት በመባል ሲቆላመጡ ቆይተዋል። ጀግኒት ሴቶችን ለማድነቅ በዋናነት ሰዎች የሚጠቀሙበት ቃል እየሆነ የመጣም ይመስላል። በእርግጥም አንዲት ሴት ጀግኒት ለመሆን እኩያዋ ከሆነ ወንድ በእጥፍ መታገል ይኖርባታል። በዓለም ዙሪያ የተሰሩ ጥናቶች እንደሚያሳዩት ሕፃናት ሴት ልጆች ከአራት ዓመታቸው ጀምሮ ወንዶች የበላይ ናቸው፣ እኔ ይሄን አልችልም የሚል አስተሳሰብ እንደሚያሳዩ ነው። በተለይም እንደ ኢትዮጵያ ባሉ ታዳጊ ሀገሮች ውስጥ ደግሞ ይሄ ሊብስ እንደሚችል ይገመታል። የወር አበባን የመሰለ ተፈጥሮ እንኳን ሳይቀር የሴቷ መሸማቀቂያና ማፈሪያ ተደርጎ ለዘመናት ተወስዷል። እንግዳዬ ማራኪ ተስፋዬ ታዲያ የንጽህና መጠበቂያዎችን በማደልና በትምህርት ቤቶች ውስጥ ያሉ መጸዳጃ ቤቶች ለአካል ጉዳተኞችና ለሴቶች ምቹ እንዲሆኑ ትጥራለች። ገና የሁለተኛ ደረጃ ተማሪ ሳለች ባጋጠማት የትምህርት እድል ምክንያት በአሜሪካ ሀገር ትምህርቷን ለመማርና ለማደግ እድሉን ያገኘችው ማራኪ ወደ ኢትዮጵያ እንዴት እንደተመለሰች እንዲህ ታጫውተናለች። ሃይስኩልም አንድ የተማኩት ኢትዮጵያ የመጣሁት የዛሬ አስር አመት ማስተር የሰራ የሰራ ኢትዮጵያን ችልድረን የሚባል ነበረ። ቀን ቀን የማስተምር ነበር። ልጆቹ ከልጆቹ ጋር በቃ አንድ በኋላ ጊዜ ከአሜሪካ ሄድኩኝ። ጥያቄ ተደረግኩ ከአስራ አራት ቀን በኋላ መጣ መጣ እናቴ ስለነበረች ወጃ ድጋፍ ነበረ። እንዴት ይሆን ነበረ የማርፍበት ሆኖ ነበረ ሶፎት። ከዚ ግን አዲስ አበባ ከመጣሁ በኋላ አይኑ አዲስ አበባ መኖር እንደማስፈልግ ነበረ። በዛን ሰዓት ትግራይ አርፊ ኢንተርናሽናል ሲ ትግራይ ጀንደር ቤዝ ቫለንስ ማናጀር ሆኑ de intrând perfecțios și bunul ăna se bunul ăna în camprei la natură pe cățel și drago. Trebuie să ne De căria nu la iiso să se În o bază De fapt, am să facem. Să și ai conțămpenti. O nișe vom soră, în secțiunea de proiecte centrale, cătețenia daruți că, un የተለያዩ ፕሮጀክቶች እየወሰድኩኝ እየሰራው እዛም እየተማርኩኝ ኢትዮጵያ በጣም ሀያ አመት እንደኖርኩ ነው። እንትን የሚለኝ ደብል ነው ማድረገው የኖርኩበትን ጊዜ ኢትዮጵያ አሁን ካደኩ በኋላ መቸር ካደኩ በኋላ የኖርኩበትን ጊዜ ደብል አድርጌ ነው ማ ምክንያቱም ኢትዮጵያ ብዙ ነገር፣ የሰው ጠባይ የምትማሪበት ሴት ስለሆን ቋሚሰ ብዙ ነገር ያሸባበቀ ነበረ። በእርግጥ አስተዳደጌ ባህድ ፍሪደም ግን አኗኗር ነው ከህብረት ሰዎች ጋር ምትኖር በጣም ብዙ ነገር ራሴን ሰዎች ከተሳደጉ ኢትዮጵያ መኖር በጣም ትምህርት ቤቴ ነው። እዛ ውሻቀ ስሎ አብዛኝ ነው። ሌላ ነገር ረፍት ጊዜ በውጭ ሀገር ካሳለፍሽው ህይወት አንጻር ኢትዮጵያ ስትመለሽ ምን ነበር የጠበቅሽው? መጀመሪያ ነበረ። እውነቱን ለመናገር ሁሉም ነገር መጀመሪያ በጣም የመታኩስ የሚደረግ የነበረብኝ ምክንያቱም እዛ የሚሰራ ሲስተም እና ኢትዮጵያ ውስጥ የሚሰራ ሲስተም የተለየ እንደ አዲስ መማር ነበረብኝ። ይህ ማለት ምን ማር ረዥም ጊዜ ፈጀ። ብዙ ውድቀት እና ከፍታን እንደ ሮለር ኮስታ ወደ ላይ አንድ ወደ ታች ብቻ እንደ ዶላር አንድ ወደ ታች ብቻ እንደ ዶላር ነው። ይሄ ደግሞ በሞር ኢትዮጵያ እንድወድ ሞር ኢትዮጵያን እንዳከብር ሞር የደቀሙበት ህብረተሰብ በጣም አዋቂ አሁን ያለሁበት ደረጃ በቃ የኢትዮጵያ ደርሳለሁ የምለው ያሉባትን ችግር ዚ አይቻለሁ፣ እያየሁ ነው። ገሊ ያየት ነው። እነዚህ ችግሮች ወይ መቅረፍ አለብኝ ወይም እንዲቀረፍ ማሳወቅ አለብኝ። ሰው በቃ እያቀዋል፣ እያወቅን ግን እያለፍ ነው። ቸው ነገሮች አሉ ቸው የተማርኩት ነገር ሰው ኖሌጅ አለው። በኖሌጅና በአክሽኑ መካከል ጋፕ አለ። አሁን በቃ በዛ ነው ሽንት ቤት ላይ የገባሁት። ዙላን ሞዴል ላይ ነበረ አብቶ ወጣት ልጆች ገረዳቸው የሚያዩ ልጆች ትምህርት ቤት ውስጥ ሪሰርች ሞ ዩኒሴፍ ለኪሳ የተለያዩ ነዋተር ሪሰርች ያደርጋሉ እና ሪሰርቹ ሰርተውስ ሄዶ ግን ጎትቶ የሚያወጣው ብዙ ጊዜ የለም ነበረ ዶ እንግን ያየ ነው ኦልሞስት ኢትዮጵያ ውስጥ በግምት ሰላሳ አምስት ሚሊዮን የሚጠጉ ሴቶች የወር አበባ ያሉ በየ ወሩ ከነዚህ ሰላሳ አምስት ሚሊዮን ሴቶች ሰባ ሁለት ፐርሰንቱ የሞዴል እጥረት አለ

አለመች፣ አቀደች፣ አሳካች በሚል ቃል ህልምን እቅድና ስኬትን አጣምሮ የያዘው

ግን ተጀመረ። ማለት አንድነት በጣም የወደደው ሰው ምንድን ነው? በሴቶችና ሕፃናት ሚኒስቴር በዛን ሰዓት ክብር ካለም ነበረች። እሷ ጋር ሄደን ና እንደዚህ ብለን ስነጣት እሷ የራሷ ታሪክ ነው። እኛን ትሰማናለች፣ ግን የራሷን ጊዜ ነው ብታስበው፣ እሷ እንዳሁዛ ዚህ ቦታ ለመድረስ በጣም ብዙ መስዋዕት መትከፍላለች። የዛን ጊዜ ፊፍት ፐርሰንት ሆነን ካቢኔት ስለነበሩ፣ በዛን ሰዓት ደግሞ ፕሬዚዳንት ሳህለወርቅ ፕሬዚዳንት የሆኑበት ሰዓት ነበረ ቀሎች ናቸው ብለን ሄደ ሴቶቹ ሚኒስቴር ሲያደርግ ዶክተር ከዛ ቶሎ ማለት ይቻላል። ጀግኒት አባት የላትም ጀግኒት ወንድም የላትም እና የጀግኒት አባት ጀግኒት ወንድም የለም እንትን ማለት አለብን። እሷ ብቻ አይደለችም ጀግኒት እኮ እኮ ደግሞ እንቅፋት እኮ ያነሳላታል እኮ ከፊት በር መንገድ እኮ ስለዚህ ወንዶችን መናቅ አይደለም ሴትም ለማበረታታት ነው

ጀግኔት ያለፉት ሁለት አመታት ጉዞ ውስጥ ምን ይመስላል? በየትምህርት ቤቱ ፓንት ሞዴት ፎጣ እና ትንሽ ሳሙና አድርገን በተለያየ ትምህርት ቤት ሄደን አደለ ሄደን ስናደል፣ እዚያን ጊዜ ጭምጭም ተሰሙና አሁን የቀድሞ ነው የሚባሉት እንግዲህ ሜየር ተገለ ሁማ ሰንቲባው ጠሩን። ችግሩ ምንድን ነው አስረዱም አሉን። አስረዳን በቃ ከእንግዲህ ጀምሮ ልክ እንደ ምግብ እንደ ዩኒፎርም እንደሚሰጣቸው አዲስ አበባው ልጆች ሞዴስ አቬለብል ይደረግላቸዋል። ልክ እንደ ትምህርት ቤት ሬዝም እንደምናደርገው ገንዘብ ይህንንም ሬዝ እናደርጋለን አሉን። የዛ አካባቢ ደግሞ ፍሬ ወይኔ መብራቱ ያሸነፈችበት ሰሞን ነበረ። ስለ ሞዴ የሬት ጥሩ አቴንሽን አገኘ። ታክሱ ሪሙቭ መደረግ አለበት ብለን ከጤና ጥበቃ ሚኒስቴር ከጉምሩክ አንድ ላይ ሆነና ነው ለምዶ ታክስ የሚደረገው ምንድን ነው የሚያስፈልገው? ታክስ እንዳይደረግ። ከዛ ደግሞ ምንድን ነው ታክስ ስለተደረገ ልጆች መግዛት ስለማይችሉ ውድ ነው። በጨርቅ የምትጠቀም ከሆነ ትምህርት ቤት መሄድ አትችልም። ትምህርት ቤት ውሃ የለም ብዙ ጊዜ ታይል የለበት ደግሞ ሽንት ቤት ነው። እንደነገርኩሽ ቅድም በየትምህርት ቤቱ እየሄደን ስንሰራ ያጋጠመነትም የግንዛቤ ለውጥ ነው የሚያስፈልገው። በቃ ይሄ ነገር ከዛ ደግሞ ሳኒቴሽን፣ ስለ ሳኒቴሽን ማውራት አለብን ብለን በቴሌቪዥን ፕሮግራም ጀመረ። የቴሌቪዥን ፕሮግራም ቃላ ላይ ነው ዝም ስለምንለውና ወደኋላ ወደ ጓዳ ወደ ጓዳ እንደሚያስፈልግ ነገር ት እያደረግነው ስለሆነ ወደኋላ ደግሞ የሚቀሩት ሴቶች ናቸው ሴቶች ልጆች። አድማጮቻችን ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። እስቲ እዚህ ጋ የሙዚቃ አፍታ እንውሰድ። ይሰተዋል ክብር ለሳር ለግተሉ en l e s t a r t o m s e o a m ዛቤናቬ መደመጡን ይቀጥላል። የእሁድ ምሽት እንግዳችን የጀግኒት መስራች ማራኪ ተስፋዬ ናት። ከሙዚቃው በፊት የጀግኒት እንቅስቃሴ እንዴት እንደተጀመረ የወር አበባን በተመለከተም የንጽህና መጠበቂያዎችን በትምህርት ቤቶች እንደሚያድሉ እና አሁንም ደግሞ በተለየ መልኩ መጸዳጃ ቤቶችን የመስራት እቅድ እንዳላት አጫውታናለች። ከዚህ በመቀጠል ደግሞ በጀግኒት ውስጥ በተጨማሪ ስለሚያደርጓቸው እንቅስቃሴዎችም ታስረዳለች። አሁን ሚሊክ ሆስፒታል የተለያዩ ሆስፒታል የሴቶች ጥቃት ማዕከል ነገር አለ፣ የሚሄዱበት ሄደው እዛ ያርፋሉ፣ ትንት ይደረጋሉ። አመች እንደሆነ ሴንተሩ አለ። ያስፈልጋል ያስፈልጋል ያስፈልጋል፣ አንተ ያስፈልጋል። ህንፃ አለ፣ አልጋ አለ። ከቀጥታ ስትሄድ ግን ከበሩ ሰው ሰርቪስ የምታደርግበት ቦታ እስከመድረስ ጫካ ነው። ሰው እንደዚህ አይነት ከኮንስትራክሽን ድርጅቶች ጋር የኔ ምንድን ነው ስለ ሀገሬ በጣም ፓሽነት የሰማ ማንም ኢትዮጵያዊ እንዲህ አይለኝም። ምክንያቱም ገንዘብ አይደለም ጠይቀው። በቃ ይሄ ነገር እዚህ በቅር አይቻልም። እናንተ ጋር ሪሶርሱ አ ሪሶርስ ተጠቅማችሁ እባካችሁ ይህ ነገር አድርጉለት ከእኔ ነው ጥያቄ እና ብዙ ጊዜ ሰውም ይቀበለኛል ይህንን ማገዝ

ሴቶች የንጽህና መጠበቂያ ማበርከት ብቻ ሳይሆን በቀጣይ አምስት ዓመታትም አንድ ሺህ የሚሆኑ መጸዳጃ ቤቶችን በትምህርት ቤቶች ውስጥ ለመገንባት ቃል ገብተሻለና እስቲ ደግሞ ስለ እሱ አጫዎችን ፍርስት ስቴፕ ላይ ነው ያለ። ነው ሪሊስቲክ መሆን እፈልጋለሁ። አሁን ለምሳሌ ጀግኒትን እንደ ሚጆ ሬጅስተር ለማድረግ ፕሮሰስ ይችላል አለ። የሽንት ቤቱ ግን ፍንት የሆነ ፕሮጀክት ነው። ከጀግኒት ይወለደ ሽንት ቤቱን ብዙ ጊዜ የምታጸዳው ሴት ናት። አብዛኛው ጊዜ ደግሞ ዝቅተኛ ገቢ ያላቸው ሴቶች ናቸው፣ እንደዚህ የሚያጸዱት እና ጽዳት ከጽዳት ባሻገር ግን በቃ ጽዳት ነው። ብዙ ጊዜ ጽዳት ነው የምንሰራቸው፣ ወይም ትንሽ አደግበ የጽዳት ማናጀር ንሶፎር እኛ ከጀግኒት ጋር ባገኙ ነው ተሞክሮ ኤምፓወር ነው ማድረግ የሚፈልገው ሴቶቹን ከጽዳት ባሻገር። አሁን አብሶ እነዚህ ሴቶች ማሰልጠን ነው የምንፈልገው እንደ ሽንት ቤት ለመገንባት ምቾት ሽንት ቤት ለመገንባት ብዝነስ ቬንቸር እና ግን ይህ በኢትዮጵያኖች መሰራት ያለበት ነው። ጋፑን ፊል ለማድረግ ስለሆነ ከመንግስት ጋር ነው መስራት የሚፈልገው። አንደኛ ዘላቂ በጣም ብዙ ሰው እድሉን ያላገኘ እድሉን እንዲያገኝ ሽንት ቤት ለማድረግ ቢዝነስ ቬንቸር ኤንጅል ኢንቨስተር አጥተን እንደ ማንኛውም ቢዝነስ ቬንቸር ነው ገንዘቡን ሬዝ ማድረግ። በእውነቱን ለመናገር የሚከብደን አይገኝም። ኬንያ ሄጄ ፍሬሽ ላይፍ የሚባል አይቼ ነበረ። ፍሬሽ ላይፍ ኮሚኒቲ ውስጥ በሽንት ቤቱን ምንድን የሚያደርጉት ሄደው ለዛ አካባቢ ቢልድ ያደርጋሉ። ለሴት ነው ብዙ ጊዜ የሚሰጡት ስራው እና እሷ እዛ ጋር መተዳደሪያ ነው። ሰውን ታስጠቅማለች። ለምን አካባቢ ሽንት ቤት ስለሌለ፣ ታጸዳዳለች። ሳይበራው ኮሌክት አድርጋ ደግሞ እንደ ፈርትላይዘር ሄዳ አስመዝና ትሸጣለች። ፈሽ ለእሷን ገቢ ታገኛለች። አካባቢውን ንጹህ ይሆናል። ወይስቱንም ወይስት አይደለም ወስዳ ወደ ፈርትላይዘር ይሸጣል። ይሄ እንደዚህ አይነት ሲስተሞች ሌላ ቦታ ያየናቸው ወደ ኢትዮጵያ አዳፕት ነው ማድረግ የምፈልገው እኔ እንደ ጀግኒት ጀግኒትን ስንሰራ ሴቶችን የሚጠቅም በሰው ሽንት ቤት ላይ የምንሰራ ከሆነ አድቨርታይዝመንት ግርግዳው ላይ ተለጥፎ፣ በአድቨርታይዝመንት የምናገኘውን ገንዘብ እሷን ቀጥራ ለእሷ ገቢ ምንጭ ነው ማድረግ የምፈልገው። አሻራ መጣል የምፈልገው ለሴቶች እድል ፈጥሬ ራሷን ገቢ አግኝታ ለልጆቿ ትልቅ ነገር ማድረግ ይሁን ለራሷ ብሳይ የምታደርግበት ምክንያቱም አብዛኛው ጊዜ እንደዚህ ጽዳት ውስጥ የምንቀጻቸው ልጆች እድል አልተሰጣቸውም ከዚህ በፊት እኛ ደግሞ ይህንን ክሬት ማድረግ እንችላለን እንደደግት ኤንጂኦ ሆነን ሰፖርት እያደረግን ትሬን እያደረግን ከሌሎች ድርጅቶችም ጋር ከመንግስትም ጋር ኮላብሬት እያደረግን ሰፖርት እያደረግን የሞዴል አቅርቦት የሞዴል ፖሊሲ ላይ ከዛ በሸገር ደግሞ ትምህርት ቤት ሽንት ቤት ላይ እንሰራለን እንደመቻት ደግሞ ስፔሲፊክ ቶይሌት ቶይሌቶቹ መገንባት አለባቸው ይሄ በሴቶች እድል መፍጠር እንፈልጋለ በአካባቢ አንድ ለምሳሌ ንገር ከአዲስ አበባ ወደ ግሸን ማርያም በዓመት ሁለት ጊዜ መስከረም እናጠር በጣም ብዙ ሰው ይጓዛል። ሸዋሮ ቤትን አልፈሽ ጭራ ሜዳ አካባቢ ፐብሊክ ቶሌት አሜሪካን ሀገር እንደምናየው ሬስቴሪያ ብናዘጋጅ በጣም ብዙ ሰው ይጠቀመዋል። እዛ አካባቢ ያሉ ቁሶች ለምሳሌ የባህል እቃዎች ሊሆኑ ይችላሉ። እዛ ጋር ብናደርግ እዛ አካባቢ ያሉ ልጆች ወደ ግሸን ማርያም የሚሄደውን ተጓዥ ስሊፒንግ ባክ ሸጠው ነጠላ ጫማ ሸጠው ገቢ ለራሳቸው ሊያገኙ ይችላሉ። ይሄ ሽንት ቤቱም ተጠቃሚ ሽንት ቤት አገኘ፣ ንጹህ መጸዳጃ ተጠቅሞ ይሄዳል። እዚ አካባቢ ጃብ ኦፖርቹኒቲ ነው። እኔ ደግሞ ኢትዮጵያ ቀዳማዊ እንድትሆኑ እንፈልገው በዚህ ምክንያቱም እኛ አደ እኛ ብቻ አይደለንም። ይሄ ችግር ያለብን ኢንዲያ ችግር አለባት፣ ታንዛኒያ ችግር አለበት፣ ኬንያ ችግር አለበት፣ ናይጄሪያ ችግር አለበት። የሽንት ቤት ችግር የአለም ችግር ነው። ነገር ግን ኢትዮጵያ በዚህ ማሸነፍ ትችላለች። ተስፋዬ፣ የጀግኒት መስራች፣ ሀሳብሽ እንደሚሳካልሽ ተስፋ አድርጋለሁ፣ ሙሉ ምኞቴም ነው። ስለነበረን ቆይታ በጣም አመሰግናለሁ። ቻችን እንግዲህ ለዛሬ የያዝንላችሁን እዚህ ላይ አጠናቀቅን። አብራችሁን ስለነበራችሁ እናመሰግናለን። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ደህና ደሩ